ብሔራዊ የበጎ ፈቃድ የማኅበረሰብ አገልግሎት መርሃ ግብር ለማስጀመር አስር ሺህ ወጣቶችን ወደ ሥልጠና እንደሚያስገባ የኢትዮጵያ የሰላም ሚኒስቴር ገልጿል። በመርሃ ግብሩ ላይ ለመሳተፍ አንድ መቶ አስራ ስድስት ሺህ ወጣቶች መመዝገባቸውን ሚኒስቴሩ አክሎ አስታውቋል። ሙክታር ጀማል ዝርዝሩን ይዟል። የፊትሪ ሰላም ሚኒስቴር ከተለያዩ ባለድርሻ አካላት ጋር በመተባበር የኢትዮጵያ ብሔራዊ በጎ ፍቃድ ማህበረሰብ አገልግሎት ፕሮግራምን ከፊታችን በሚመጣው እሁድ ለሕዝብ እንደሚያበስር አስታውቋል። የዚህ ፕሮግራም ታላሚ የሆኑት የከፍተኛ ትምህርት ተቋማትና ከቴክኒክና ሙያ ኮሌጅ ተመርቀው ስራ በመፈለግ ላይ የሚገኙ ወጣቶች መሆኑ ተነግሯል። ወጣቶቹ በበጎ ፍቃድ መስጫ ጊዜያቸው ከትውልድ አካባቢያቸው ርቀው የሌላውን እሴትና ባህል በሚለምዱበት መንገድ በስብጥር ይከናወናል ተብሏል። በሰላም ሚኒስቴር የተጠሪ ተቋማትና ስትራቴጂክ አጋርነት ማስተባበሪያ ጽህፈት ቤት ዳይሬክቶሬት ጀኔራል ዳይሬክተር ወይዘሮ አስማረዲ ይህንን ሀገራዊ የበጎ ፍቃድ ፕሮግራም ማቅረቡ ለምን እንዳስፈለገ ጠቅሰዋል። ለዚህ ፕሮግራም አንደኛ መንግስት የራሱን ኃላፊነት ይወስዳል። ሁለተኛ በዛን ቀን የሚጠሩ ሁሉም በዚህ ፕሮግራም ኃላፊነት አለባቸው የሚሉ አካላትን ሁሉ ለጥሪው መድረስ ባንችልም ነገር ግን የተወሰነ አካላት ተገኝተው በዛ ዕለት ኃላፊነታቸውንም በዛውም ቆጥረው እንዲወስዱ አንድ አጋጣሚ ስለሚሆን ነው ማለት ነው። በዚህ በበጎ ፍቃደኝነት የማህበረሰብ አገልግሎት ላይ ለመሳተፍ 116000 በላይ በጎ ፍቃደኞች መመዝገባቸውን ሰላም ሚኒስቴር አስታውቋል። በዚህ ዙር ለሺህ ወጣቶች ስልጠና የተዘጋጀ መሆኑንም ተገልጿል። ስልጠናውን በተመለከተ የአዲስ አበባ ዩኒቨርሲቲ ኤክሰለንሲ ሊፕ ትሬኒንግ ኮንሰልታንሲ እና ሴንተር ፎር አፍሪካን ሊደርሺፕ ስተዲ አብረው በመሆን እንደሚያሰለጥኑ ተነግሯል። ይህ ስልጠና ከግብረ ገባ አንስቶ እስከ ሙያዊ ትምህርት ድረስ የሚቀሰምበት መሆኑንም ኤክሰለንሲ ሊፕ ትሬኒንግ ኮንሰልታንሲን ወክለው የተገኙት ኡስታዝ ያሲኑሩ ተናግረዋል። ላይ እነዚህ ወጣቶች የተሻለ ዜጋ ይሆናል ወይ? ቅድሚያ የነደፍ ነው። አንደኛ ሀገራቸው ፍቅር ያላቸውና ለውጤታማነት የሚነሳሱ ወጣቶች እንዲሆኑ ነው። ሁለተኛ ፊዚካሊ ፊት የሆነ ከሱስ የጸዱ የነቁ ወጣቶችን ማምረት ነው። ሶስተኛ ፐርሶናል ዲቨሎፕመንት ኮርሶችን በጣም በብዛት ይወስዳሉ። ምናልባት እስከ 14 የሚሆኑ ሊደርሽፕ ስትራቴጂክ ቲንኪንግ ማይንድ ሴት የተለያዩ የምንላቸው ፓኬጆችን በዚህ ሁለት ወር ውስጥ እነዚህ ወጣቶች ይወስዳሉ። እነዚህ ኮርሶች ብቁ ያደርጋቸዋል። ከተመረቁ በኋላ ስራ ሚይዙ ሳይሆኑ እነዚህ ወጣቶች ስራን ክሬት የሚያደርጉ ሊደሮች እንዲሆኑ ማለማቸው የበጎ ፍቃድ ማህበረሰብ አገልግሎት ፕሮግራም ስልጠና ተሳታፊዎች የስልጠና አገልግሎት ቆይታ ጊዜ ለአንድ አመት ከሁለት ወራት መሆኑን ተነግሯል። በአጠቃላይ ከአገልግሎት ጊዜ ውስጥ ሁለት ወራት በስልጠና ማዕከል የሚቆዩት መሆኑንም የተገለጸው ሴንትር ፎር አፍሪካን ሊደርሺፕ ስተዲን በመወከል የተገኙት አቶ ቴዎድሮስ ታደሰ ድርጅታቸው ላለፉት ስምንት ዓመታት የአፍሪካ ህብረት በጎ ፈቃድ ወጣቶችን ሲያስተባብር መቆየቱንና በተለያዩ አጋጣሚዎች የቀሰመውንም ልምድና ትምህርት ለኢትዮጵያ ወጣቶች እንደሚያካፍል ገልጿል። ሁላችሁም እንደምታወቁት ወጣቶች ከተመረቁ በኋላ ስራ ለመቀጠር በሚፈልጉበት ጊዜ የመጀመሪያው አብዛኛው ጥያቄ የስራ አለም የስራ ልምድ የላቸው ስለሆነ፣ እነሱ አይቀጥላቸው። ዩናይትድ ኔሽን ዴቨሎፕመንት ፕሮግራም በዩኤንቪ በሚባሉ ፕሮግራም ውስጥ ሊሰራ የሚሞክረው ወጣቶችን በማሳተፍ እንዲህ ባለ በቮለንተሪዝም ውስጥ አንድም ማህበረሰባቸውን እያገለገሉ እነሱ ደግሞ የስራ ባለልምድ እንዲሆኑ ማገዝ ነው። ስለሆነ በዚህ ፕሮግራም ውስጥ የሚመጡ ሰዎች በዚህ ፕሮግራም ካለፉ በኋላ ሬዝዩሚያቸው ላይ ሲቪያቸው ላይ ሲጽፉ ባለምን ሆኑ ማለት ነው። ባለስራ ልምድ ሆኑ ማለት ነው። የስራ ኤቲክስ አላቸው። የስራ ዲሲፕሊን አላቸው። ምንም ልምድ ከሌለው ሰው በጣም ይበልጣሉ፣ ይሻላሉ። ይህን በማድረጉ ይሄ ሚኒስትር መስሪያ ቤት በጣም ብዙ ኢምፕሎየብል ወርክ ፎርስ ፈጠረ ማለት ነው። መቀጠር የሚችሉ ወጣቶች በዚህ በብሔራዊ የበጎ ፍቃድ ማህበረሰብ አገልግሎት ፕሮግራም ላይ አምስት ግለሰቦች በ በጎ ፍቃድ አምባሳደርነት ተሹመዋል። በሜሪ ጆይ አገልግሎት የምትታወቀው ሲስተር ዘቢደር ዘውዴ፣ በተለያዩ መንገዶች ወጣቶችን ሲያሰለጥን የነበረው ፓስተር ዮናታን አክሊሉ፣ ኡስታዝ ያሲን ኑሩ፣ ወይዘሮ ፊልሰን አብዱላሂ የተጠቀሱ ሲሆን ሌላው አምስተኛ ሰው ደግሞ በሚመጣው እሁድ መክፈቻ ፕሮግራም ላይ እንደሚገለጽ ተነግሯል። ፓስተር ዮናታን አክሊሉ ወጣቶች ሀገርን ለማገልገል እድል ማግኘታቸው መታደል መሆኑን ነው የሚገልጹት። ከጥቂት ጊዜ በኋላ የተለመደው ነገር ውጤቱን እንጂ ውጤቱ የሚገኝበትን መንገድ ያለመፈለግ ችግር ነው። ብዙዎቻችን ውጤትን እንፈልጋለን፣ ውጤቱ የሚገኝበትን መንገድ ግን አንፈልግም። ከዚህ አንፃር የበጎ ፍቃድ አገልግሎት ከፖለቲካ ከሃይማኖት፣ ከዘር ሳጥን የወጣ ስለሆነ ቲንክ አውት ኦፍ ቦክስ የሚለው አስተሳሰብ ስለሆነ የበጎ ፍቃድ አገልግሎት ሀገርን የሚያስተሳስር ሰው ከሰፈሩ ከብሄሩ ወጥቶ በሰብአዊነት ማንንም መርዳት እንዲችል ጉልበት የሚፈጥር ነው ብዬ አስባለሁ። ከዛም ጋር ተያይዞ ደግሞ ብሔራዊ ኩራት የሚፈጥር ነው። እንደዚሁም ለወደፊት ኃላፊነት የሚሰማው ሀገሩን የሚወድ የችግር አካል ሳይሆን የመፍትሄ አካል መሆን የሚስማማው ማህበረሰብ ከመፍጠር አንጻር የበጎ ፈቃድ አገልግሎት በጣም ወሳኝና አስፈላጊ ነው። ይህ የብሔራዊ በጎ ፈቃድ ማህበረሰብ አገልግሎት ሀገሪቷ የጀመረችውን ሁለንተናዊ ለውጥ እንዲሳካና ከደህንነት ከግጭትና ማህበራዊ ቀውሶች ሙሉ በሙሉ ተላቃ የሰለጠነ ማህበረሰብ ሰላሙ የተሟላና ደስተኛ ዜጋን ለመፍጠር መሠረት የሚጥል መሆኑን ሰላም ሚኒስቴር ገልጿል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ